አሁን ወደ ዕለቱ አብይ ርዕስ ዘገባችንን እንለፍ። በቤንሻንጉል ጉምዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ከፍትህ ሚኒስቴርና የፌዴራል ፖሊስ የተውጣጡ አባላትን ያካተተ የወንጀል ምርመራ ቡድን የምርመራ ስራውን እያከናወነ መሆኑንም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወለ ሱልጣን ለአሜሪካ ድምጽ ተናግረዋል። ኢሰመኮ አንድ በህይወት የነበረን ሰው ቀድሞው ከተገደሉ ሰዎች አስክሬን ጋር የማቃጠል ድርጊት በመንግስት የጸጥታ አባላትና ሌሎችም ሰዎች ተሳትፎ መፈጸሙን እንዳረጋገጠ መግለጹ ይታወሳል። የኢትዮጵያ መንግስትን ጨምሮ የተለያዩ አካላትም ድርጊቱን ማውገዛቸው አይዘነጋም። ኬኔዲ አባተ ትርስራለሁ በቤኒሻንጉል ጉሙዝ ክልል መተከል ዞን በጉባ ወረዳ በምትገኘው አይሲድ ቀበሌ በህይወት የነበረን አንድ ግለሰብ ከአስክሬኖች ጋር አቃጥሎ በመግደል ሰሞኑን የተፈጸመውን አሰቃቂ የግድያ ወንጀል የሚመረምር ቡድን ድርጊቱ ወደ ተፈጸመበት ስፍራ ባለፈው ረቡዕ አቅንቶ ስራ መጀመሩን የፍትህ ሚኒስቴር አስታውቋል። የሚኒስቴሩ ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ስለ ምርመራ ቡድኑ ለአሜሪካ ድምጽ ተከታዩን ማብራሪያ ሰጥተዋል። በኋላ የተለያዩ ሚዲያዎች ለወንጀሉ አፈጻጸም በተወሰነ መልኩ የሚያሳዩ ምስሎች ተጋርተዋል። እሱን መነሻ በማድረግ የኢፌዴሪ ፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ከፌደራል ፖሊስ ጋር በመተባበር ለዚሁ ተልዕኮ ወስደው ምርመራ የሚያከናውኑ እና በዚህ ወንጀል የተሳተፉ ሰዎች ለሕግ ለማቅረብ አሰመጅ የተሰጣቸው ወይ ደግሞ ተልዕኮ የተሰጣቸው የቡድን አባላት ወደ ስፍራው ተልከው ምርመራ ጀምረዋል። በዚህ የወንጀል ምርመራ ቡድን ውስጥ የተካተቱት የታየ ሌሎች የምርመራ አባላት ወደ ቦታው ተገኝተው ምርመራዎች የሚያከናውኑ የሚለው ነገር ግን አሁን ለጊዜው ከእነዚህ ከስድስቱ የወንጀል ምርመራ ቡድን አባላት ከነገ ጀምሮ የሚቀላቀሉ ተጨማሪ ሁለት አባላት ይኖራሉ። በአጠቃላይ ስምንት አባላትን ያካተተው ቡድኑ ምርመራውን በምን ያህል ጊዜ እንደሚያጠናቅቅ ላነሳውላቸው ጥያቄም አቶ አወል ምላሽ ሰጥተዋል። ወንጀሉ የተፈጸመው እንደ ከዚህ ቀደም ስንመረምራቸው እንደነበሩ ወንጀሎች ሁሉን አጣርተው እንደሚመለሱ የሰጣቸው ትምህርት ተጨማሪ የሚቀናቀሉትን ሁለት የወንጀል ምርመራ ፖሊስ አባላትን ጨምሮ በአጠቃላይ ስምንት የምርመራ ቡድን አባላት የወንጀል ሁኔታውን በሚገባ ለማጣራት በአካባቢ የሚገኙትን ማስረጃዎች አሰባስበው ከዛ በኋላ ደግሞ የቀጣል የሚሰጠው ውሳኔ ግብአት የሚሆኑ መድረግ ማስረጃዎችን ይዞ ይመጣም ተብሎ ይገመታል። ዛሬ ስምሪት ወስደው ስራ ከጀመሩ ሶስተኛ ቀናቸው አራተኛ ቀናቸው ላይ ነው። ከሁለቱ የፌዴራል ተቋማት የተውጣጡ አባላትን ካካተተው የምርመራ ቡድን በተጨማሪ የቤንሻንጉል ጉሙዝ ክልል አቃቢያን ሕጎችን ጨምሮ የተለያዩ አካላት በወንጀል ምርመራ ስራው ድጋፍ እንደሚያደርጉም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የግድያ ድርጊቱን ማጣራቱን ገልጾ መጋቢት አራት 2014 ዓ ም ባወጣው መግለጫ ድርጊቱ ከተፈጸመበት አንድ ቀን በፊት ቢያንስ በሀያ የመንግስት የጸጥታ አባላትና በሲቪል ሰዎች ላይ በታ ታጣቂዎች የተፈጸመው ግድያ ለዚህ ክስተት መነሻ መሆኑን አረጋግጫለሁ ማለቱ ይታወሳል። ግድያውን ከፈጸሙት ታጣቂዎች ጋር በተባባሪነት የተጠረጠሩ ስምንት የትግራይና ሁለት የጉሙዝ ተወላጆች በድምሩ አስር ሰዎች በመንግስት የጸጥታ ኃይሎች በጥይት እንደተገደሉና ሌላ አንድ ግለሰብ ደግሞ ከነ ህይወቱ ከአስሩ ጋር እንዲቃጠል መደረጉን ኢሰመኮ አመልክቷል። በስፍራው የነበሩ የጸጥታ ኃይሎች በድርጊቱ የነበራቸው ተሳትፎ በተጨማሪ የወንጀል ምርመራ ሊጣራ እንደሚገባም ኢሰመኮ ማሳሰቡ ይታወሳል። የትግራይ ክልልን በፕሬዝደንትነት በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ወንጀለኞቹን ተጠያቂ ለማድረግ እንሰራለን ማለታቸውም አይዘነጋም። መጋቢት ሁለት ቀን 2014 ዓ.ም አሰቃቂውን ድርጊት የሚያሳይ ምስል በማህበራዊ ሚዲያዎች መሰራጨቱን ተከትሎ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በማግስቱ ባወጣው መግለጫ ድርጊቱን አውግዟል። የመንግስት ኮሚኒኬሽን በመግለጫው መነሻቸውም ሆነ ማንነታቸው ምንም ይሁን ምን መንግስት ይህን አይነት ፍጹም ከሰብአዊነት የራቀና ጭካኔ የተሞላበትን ድርጊት የፈጸሙ አካላትን አጣርቶ ህጋዊ እርምጃ ይወስዳል ማለቱም የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ። Addis Ababa